The Voice of America. በድምፃዊ ሀጫሉ ሁንዴሳ ላይ የተፈጸመውን ግድያ ተከትሎ በርካታ ዓለም አቀፍ ተቋማት በኢትዮጵያ የሰብአዊ መብቶች አያያዝ ላይ የተለያዩ ሪፖርቶችና መግለጫዎችን አውጥተዋል። ኢትዮጵያ ወርኪንግ ግሩፕ የሚባል የኢትዮጵያን ጉዳይ በቅርበት የሚከታተሉ ዲፕሎማቶችና መንግስታዊ ያልሆኑ ድርጅቶች ወኪሎች ስብስብ ያወጣው መግለጫ አንዱ ነው። ይህና ሌሎችም ዓለም አቀፍ ተቋማት የሚያወጧቸው መግለጫዎች በኢትዮጵያ ፖለቲካ ላይ ሊያሳድሩ የሚችሉትን ተጽዕኖ በሚመለከት ስምኝሽ የቆየ ባለሙያዎችን አነጋግራ የሚከተለውን አሰራርታለች። ኢትዮጵያ ወርኪንግ ግሩፕ የተሰኘ በኢትዮጵያ አምባሳደር ሆነው ያገለገሉ ዲፕሎማቶችን፣ የኢትዮጵያን ጉዳይ በቅርበት የሚከታተሉ መንግስታዊ ያልሆኑ ድርጅት ወኪሎችንና የፖለቲካ ምሁራንን ያቀፈ ስብስብ ባለፈው ሳምንት ባወጣው መግለጫ የኢትዮጵያ መንግስት እያካሄዳቸው ነው ያሉትን የጅምላ እስሮችና የግለሰብ መብቶችን ጨቋኝ ድርጊቶች በሀገሪቱ ተጀምረው የነበሩትን የስርዓት መሻሻሎች አደጋ ውስጥ ሏቸዋል ብሏል። አንዳንድ ተቃዋሚዎችና በውጭ አገር የሚገኙ ኢትዮጵያውያን የሚያራምዷቸው ጽንፍ የያዙ ትርክቶችና ብሔርንና ሃይማኖትን መሰረት ያደረጉ ጥቃቶች እንዳሳሰቧቸውም የፖለቲካ ልሂቃኑ በመግለጫቸው አስፍረዋል። የኢትዮጵያ ወርኪንግ ግሩፕ የጋራ ሊቀመንበር ጁድ ዴቨርሞንት ከአሜሪካ ድምጽ ጋር ባደረጉት ቆይታ በሀገሪቱ ጥቃት አድራሽ አካላትን ለይቶ ማውጣት የመንግስት ጸጥታ አካላት ኃላፊነት ቢሆንም የህግ ስርዓትን ያልተከተለ የጅምላ እስር ግን ተመጣጣኝና ወገንተኛ ያልሆነ እርምጃ ተደርጎ ሊታይ አይችልም ይላሉ። ይህንን ችግር ለመፍታት የተሻለ አካሄድ መኖር አለበት። የተቃዋሚ አመራሮች ህዝብን የሚለያዩ አስተሳሰቦችን የሚያራምዱ ከሆነ ወይንም የመንግስትን ህግ የሚጥሱ ከሆነ የሀገሪቱን ህግ በሚፈልጉት መንገድ ሳይጠመዝዙ መክሰስ ይቻላል። ሂደቱም ለህዝብ ግልጽ መሆን አለበት። በታሪክ እንዳየነው የኢትዮጵያ መንግስት በዋናነት የሚጎለው ነገር የሀሳብ ልዩነትን ማክበር እንደሚችል ለህዝብ ማረጋገጥ አለመቻለ። ዴቨርሞንት አያይዘው በኢትዮጵያ እየታዩ ያሉት ግጭቶችና የፖለቲካ አለመረጋጋት በሀገሪቱ ተጀምረው የነበሩና ቃል የተገቡ ለውጦችን እያደናቀፉ ነው ሲሉም ስጋታቸውን ይገልጻሉ። የአብይ አህመድ መንግስት ዲሞክራሲ ለማምጣት ገበያውን ክፍት ለማድረግና ከጎረቤት ሀገሮች ጋር የጀምራቸውን የሰላም ስምምነቶች የማስቀጠል እድሎች እያመለጡ ነው ብለን እንሰጋለን። ይህን ለማስተካከል ግን አሁንም እድል አለ። ሊወስዷቸው የሚገቧቸውን እርምጃዎች በመግለጫችን ላይ ያካታል። ኢትዮጵያ ከሰሞኑ የሚታየውን የፖለቲካ አለመረጋጋት ተከትሎ ሂዩማን ራይትስ ዋችና አምነስቲ ኢንተርናሽናልን ጨምሮ የተለያዩ ዓለም አቀፍ ተቋማት የኢትዮጵያ የሰብአዊ መብት ይዞታን የሚገመግሙና መንግስትን የሚተቹ መግለጫዎችን ቢያወጡም የኢትዮጵያ ወርኪንግ ግሩፕ ያወጣው መግለጫ ግን የኢትዮጵያን ውስብስብ የፖለቲካ ሁኔታን በተሻለው ከግምት ውስጥ ያስገባ ነው ያሉት በአሜሪካን ሀገር ሀምሊን ዩኒቨርሲቲ የኮሚኒኬሽን ጥናት ረዳት ፕሮፌሰር የሆኑት አቶ እንዳልካቸው ጫላ ናቸው። ከሌሎች መግለጫዎች የሚለዩት የኢትዮጵያን ውስብስብ የፖለቲካ ሁኔታ አሁን ያለበት ቅርቃር ምን ሊመስል እንደሚችል፣ እዚህ ቅርቃር ውስጥ እንዴት እንደተገባ ከግምት ውስጥ ያስገባ መግለጫ ነው ብዬ ነው ማስበው። ከሌሎቹ መግለጫ በሚለየው በዛ ነው። አሁን ባለው ውስብስብ የሆነ የሀይል ተግባር ወይም ቫዮለንስ ተሳታፊው መንግስት ብቻ እንዳደለ፣ መንግስታዊ ያልሆኑ ሌሎች አካላት በዚህ ቫዮለንስ ውስጥ በሰፊው ተሳ ያስገባው እንደነበረ መረጃዎች አሉ፣ መግለጫዎች አሉ። ያንን ከግምት ውስጥ ያስገባ ነውና በዚህ የተሻለ መግለጫ ነው ብዬ እወስዳለሁ። ያንን መግለጫ ከመረጃ ምንጭነት ባሻገር ዓለም አቀፍ የሰብአዊ መብት ተቋማት የሚያወጧቸውን መግለጫዎችና ሪፖርቶች ብዙ ሀገራት ለፖሊሲ ግብአትነትና ለጋሽ ሀገራት ከሀገሮች ጋር ሊኖራቸው የሚገባውን ግንኙነት ለመፈተሽ ይጠቀሙባቸዋል። ከዚህ ረገድ ዓለም አቀፍ ተቋማቱ አንዳንዴ የፖለቲካ ድምጾች መጠቀሚያ ይሆናሉ የሚሉት አቶ እንዳልካቸው ድርጅቶቹ የመረጃ ምንጮቻቸውንና መረጃ የሚያሰባስቡበትን መንገድ ጥንቃቄ ይጎድለዋል ሲሉም ተችተዋል። እነኚህ መግለጫዎች የፖለቲካ ኃይሎች በተለይ ደግሞ ኢትዮጵያ ውስጥ የፖለቲካ ፍላጎት ያላቸው ኃይሎች መጠቀሚያ መሳሪያ ይሆናሉ በብዛት። ምክንያቱም እነኚህ መግለጫዎች ሲወጡ መንግሥትን የሚወቅሱ ስለሆኑ ለእነኚህ የፖለቲካ ኃይሎች መጠቀሚያ ይሆናሉ። ኢንተርናሽናል ኮሚዩኒቲው እነኚህን መግለጫዎች ስለሚከታተል ኢትዮጵያ ውስጥ ያለው ሁኔታ ያለው ውስብስብ የፖለቲካ ችግር ኃይል ተግባር ወይም ቫዮለንስ በጣም የተወሳሰበ እንደሆነ ስለማይገልጹ እነኚህ መግለጫዎች እነኚህ ለፖለቲካ መሳሪያ የመሆን እድላቸው ሰፊ ነው። ትክክል አይደሉም አይደለም እያልኩ ያሉት ግን አውዱን ያላገናዘበ ውስብስብ ሁኔታዎችን ያላካተተ መግለጫ ስለሚወጣ የፖለቲካ ሀይሎች ለራሳቸው በሚመች መልኩ ቆርጠው እየቀጠሉ አንዳንዴ መስመሮች ከውስጡ እያወጡ የዜና ስርጭት ውስጥ ስለሚያስገቡ እነህ መግለጫዎች ፖለቲካ መጠቀሚያ የመሆን እድላቸው ሰፊ ነው። አምነስቲ ኢንተርናሽናል በትዊተር ገጹ አውጥቶት የነበረውን የኢትዮጵያ መንግስትን የሰብአዊ መብት አያያዝ የሚተች ምስል ሚዛናዊነት ይጎድለዋል ተብሎ በቀረበበት ወቀሳ ነሐሴ አስራ አንድ ሁለት ሺ አስራ ሁለት አመተ ምህረት ይቅርታ ጠይቆ አውርዶታል። አቶ እንዳልካቸው ይህንን ድርጊት የተለያዩ አካላት ለፖለቲካ ፍጆታቸው አውለውታል ሲሉም እንደ ምሳሌ ይጠቅሱታል። ከዛ በኋላ የሆነው ነገር ምንድን ነው? መንግስትም ያንን እንደ ድል ቆጥሮ ለራሳቸው በሚመች መልኩ ፕሮፓጋንዳቸውን ለመስራት ሞክረዋል። ያስነሱትም ሰዎች በዛው መልክ በሚመቻቸው መልኩ ያንን ስፒን ለማድረግ ሞክረዋል እና የራሳቸውንም ክሬዲቢሊቲ ችግር ውስጥ ስለሚከቱ ትክክለኛና በተለይ ደግሞ ፋክትን ከግምት ውስጥ ያስገባ መግለጫ ነው ማውጣት ያለባቸው። በአሁኑ ሰዓት ፋክት በሚፈልጉት መንገድ ሰዎች እየተነተኑት ችግር ውስጥ እየገቡ ስለሆነ እነኚህን ነገሮች ከግምት ውስጥ ያስገባ መግለጫ ነው መውጣት ያለባቸው ብዬ ነው ማስበው። የዓለም አቀፍ ተቋማት በኢትዮጵያ ውስጥ ገንቢ ውይይቶች እንዲደረጉ ትልቅ ሚና ሊጫወቱ ይገባል የሚሉት ዲቨርሞንት በበኩላቸው፣ ከዛ ጎን ለጎን በውጭ የሚገኙ ኢትዮጵያውያንም ህዝብን ከሚከፋፍሉ ድርጊቶች መቆጠብ እንዳለባቸው ይጠቁማሉ። በውጭ የሚኖረው የኢትዮጵያ ማህበረሰብ ህብረተሰብን ከሚከፋፍሉ ድርጊቶች መቆጠብ ይኖርበታል። ከዚያ ይልቅ ከመንግስትና ከሚመለከታቸው አካላት ጋር በመነጋገር ለተጀመረው የለውጥ ሂደት ድጋፍ ማድረግ ይኖርበታል እላለሁ። ኢትዮጵያ ውስጥ አሁን ላለው ወቅታዊ ችግር ተሳታፊው መንግስት ብቻ እንዳልሆነና መንግስታዊ ያልሆኑ አካላትም ትኩረት ውስጥ ሊገቡ እንደሚገባ የሚያሳስቡት አቶ እንዳልካቸው በዓለም አቀፍ ተቋማት የሚወጡ መግለጫዎች፣ ወቀሳዎችና ምክሮች በተገቢው መረጃ የተደገፉ የሀገሪቱን ውስብስብ የፖለቲካ ኢኮኖሚና ታሪክ ከግምት ውስጥ ያስገቡ እንዲሆኑ ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ። Café Fox, Virginia.